Yeah, Africa has commission. በዓመት አንድ ጊዜ የሚከበር የወጣቶች ቀን እንደሚኖረው ተገለጸ። በአባይ ጉዳይ ላይ ሁሉም ወገኖች አሸናፊ የሚሆኑበት መፍትሄ እንዲገኝም የህብረቱ ኮሚሽን ፍላጎት እንደሆነ ኮሚሽነሯ ተናግረዋል። መለስካቸው አማሃ ተከታዩን ዘገባ ልኳል። የአፍሪካ ህብረት ኮሚሽን ሊቀመንበር ትናንት በህብረቱ ዋና ጽህፈት ቤት በሰጡት ጋዜጣዊ መግለጫ ትኩረት የሰጧቸው ጉዳዮች በአምሳኛው የህብረቱ ምስረታ አከባበር አጀማመርና ሂደት እንዲሁም ሃያ አንደኛው መደበኛ የመሪዎች ስብሰባ ውሳኔዎች ላይ ነበረ። ሊቀመንበሯ ኦኮ ሳዙና ላሚኒ ዙማ እንዳሉት ከሆነ የአፍሪካ ህብረት ምስረታ የወርቅ ኢዮቤልዩ በዓል አከባበር ጅማሬው የአያሌ ሰዎችን ቀልብ የገዛ ነበረ። ክብረ በዓሉ ለአንድ ዓመት እንደሚከበርና በአዲስ አበባ ብቻ ሳይሆን በተለያዩ አፍሪካ ሀገሮች ዋና ዋና ከተሞችም በተለያዩ ድርጊቶችና ክንዋኔዎች እንደሚቀጥል ገልጸዋል። እዚህ አዲስ አበባ ተካሂዶ በነበረው አከባበር ላይ የወጣቶችን ተሳትፎ ያደነቁት ዙማ ህብረቱ ወደፊት በዓመት አንድ ጊዜ የሚከበር የአፍሪካ ወጣቶች ቀን ይኖረዋል። We also agreed that we will have a once a year event, which we might call the Youth Parliament or something. በዓመት አንድ ጊዜ የሚካሄድ ሁኔታ ምናልባት የወጣቶች ቃል አይሆንም፣ ሌላ ስያሜ ሊኖረው ይችላል። ግን የአፍሪቃን ወጣቶች አሰባስቦ እንዲያወያዩ እንዲያከራክሩ ከተደረገ በተለያዩ ጉዳዮች ላይ አስተያየታቸውን እንዲሰጡን ተስማምተናል። ገለጻውን ካበቁ በኋላ በጋዜጠኞች የተለያዩ ጥያቄዎች የተሰነዘሩ ሲሆን ሰሞኑን በሀገሪቱ ከሚታዩ አወዛጋቢ የፖለቲካ ጉዳዮች አንዱ ስለሆነው ስለ አባይ ጥያቄም ቀርቦላቸው ነበረ። ላቢን እንዳስረዱት በጉዳዩ ላይ ኮሚሽኑ እስከ ዛሬ ድረስ ማንኛውንም ወገን አላናገረም። በእርግጥ እጅግ ቀደም ብሎ ከአፍሪካ ሀገሮች የአንዱ ፕሬዚዳንት ይህን በተመለከተ አነጋግረዋቸው እንደነበረም አስታውሰዋል። በሌላ በኩል ኅብረቱ ይህን በተመለከተ ለመወያየት ያለውን ፍላጎት ለመገመትም እርግጠኛ እንዳልሆኑ ጠቁመዋል። ግን ለማንኛውም የአፍሪካ ኅብረት የመሪዎች መደበኛ ጉባኤ እስኪጠናቀቅ እየጠበቁ እንደነበረ እና የሚመለከታቸው ወገኖች ሁሉ የእነሱን በጉዳዩ መግባት የሚፈልጉ ከሆነ ለመጠየቅ ተዘጋጅተው እንደነበረ አመልክተዋል። ግን ለማንኛውም የኮሚሽኑ አቋም ጉዳዩ በውይይት ሊፈጸምና ሁሉም ወገኖች አሸናፊ ሆነው የሚወጡበት መፍትሄ ሊገኝ እንደሚችል ነው። that look at how we can have a win-win uh, situation እንደሚመስለኝ ግልጽ ውይይት መጀመሩ አስፈላጊ ነው በዚህ ውይይት ወቅትም በቅኝ ግዛት ዘመን በነበረው እይታ ሳይሆን በአዲስ ሁኔታ በአፍሪቃዊነት መንፈስ በአፍሪቃ የተሃድሶ መንፈስ ሁሉም ወገን አሸናፊ ሊሆን የሚችልበት መፍትሄ መፈለግ ይቻላል የሚለውን ማየት ተገቢ ነው። እናም እንደሚመስለኝ በዚህ አውድ ከተወያየን አንድ መፍትሄ ማግኘት አይሳነንም። በትናንት ሁለት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በግልጽ እንደተናገሩት ደግሞ አሁን በግብፅና በኢትዮጵያ መካከል ከታላቁ የሕዳሴ ግድብ ግንባታ ጋር በተያያዘ የተጀመረውን ውዝግብ ለመፍታት ሶስተኛ ወገን አያስፈልግም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ